ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አምሽታችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቪኦኤ መሰናዶ ጀምሯል ኤደን ገረመው መሰናዶን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በአርትዖቱ ከአሁን ሰዓት ጀምሮ አብረናችሁ እንቆያለን ዛሬም በሳምንት ውስጥ ከተደመጡና ተደግሞ ቢሰሙ ያነቃቃሉ ያልናቸውን መሰናዶዎች ነው ይዘን ወደ እናንተ የመጣነው እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን ኢትዮጵያ ሴቶች በማህበራዊ ትስስር አማራጭ ቴክኖሎጂዎች አማካኝነት ጾታን መሰረት ያደረጉ አድሎና ጥቃቶች እየተፈጸሙባቸው እንደሚገኙና በዚህም ምክንያት ዝም እንዲሰኙ እንዲሁም ደግሞ እንዲያፍሩና እንዲፈሩ መደረጋቸውን ሴንተር ፎር ኢንፎርሜሽን የተሰኘ ተቋም ያካሄደው አንድ ጥናት አመላክቷል። በዚህ ዙሪያ የተሰናዳውን ዘገባ የምታቀርብልን ስመኝሽ የቆየ ናት። ቤተልሔም አካለ ወርቅ በዋናነት ፌስቡክንና ቲክቶክን በመጠቀም በተለያዩ የማህበራዊ ትስስር መድረኮች ላይ ስለ ሴቶች መብት በመሟገት ትታወቃለች። የሴቶች ፖለቲካዊ፣ ኢኮኖሚያዊ ና ማህበራዊ ተሳትፎ እንዲያድግ የሚካሄዱ የማህበራዊ ሚዲያ ዘመቻዎችንም ትመራለች። በምላሹ ግን ከአጸያፊ የስድብ መልእክቶች አንስቶ እስከ ወሲባዊ ና አካላዊ ጥቃት ማስፈራሪያዎች በዚሁ በማህበራዊ ሚዲያዎች ላይ ይደርሷታል። ጥላቻ ና ወደ እዛቻ፣ ወደ ስድብ፣ ወደ ማስፈራሪያ የተለያዩ የደፍርሻለው፣ አሲደፋብሻለው፣ ገልሻለው እንደዚህ አይነት ማስፈራሪያዎችን በመላክ አድራሻዎቻችንን በመላክ ከዛ ከቲክቶክ አልፎ ደግሞ የግል ፐርሶናል ስልካችን ላይ በመደወል ከኦንላይኑ አልፎ ወደ በአካል እየተከታተሉ የመኪና ታርጋችንን ፎቶ እያነሱ እዚህ ቦታ ትገኛለሽ፣ እዛ ቦታ ትገኛለሽ እያሉ እስከ መላክ የደረሱበት እና ኢቨን ዶ ገምተ ነው ብንመጣም ነው ግን እንደዚህ በጣም የሚያስፈራ ሲትዌሽን ውስጥ እንገባለን ብለን አላሰብንም። የአራት ዓመት ወንድና የአንድ አመት ሴት ልጆች እናት የሆነችው ቤተልሔም በማህበራዊ ሚዲያ ላይ የሚደርሷት ጥቃቶች በጽሁፍ ማስፈራሪያዎች ብቻ የተገደቡ አይደሉም። የስውር ክትትልና ውክቢያም አጋጥሟታል። ከሱ አልፎ ቤተሰቦቿ ላይ የሚሰነዘሩ የጥቃት ማስፈራሪያዎች ደግሞ እጅግ በጣም ያስጨንቋታል። ለምሳሌ የመኪናችንን ታርጋ ፎቶ አንስቶ ልኮ በቀላሉ ትገኛላችሁ ምናምን ብለው ማስፈራራት። ያው ታርጋ የፎቶ ካነሳ ጠገቤ ነው ማለት ነው ያለው፣ ወይም አይቶኛል አግኝቶኛል ማለት ነው። ሰው ፊዚካል ነው። እኔ ኢቨንት ስራ ላይ ነው የምሰራው። ኢቨንት ላይ ደግሞ ሶሻል ሚዲያ ላይ ብቻ መሞጣሞጥ ምንድን ነው ሲቲ ዘወንድ ነሽ የሚሳ ምናምን ብለው ለሶስቱ ምናምን ያዋከቡኝ ጊዜም ነበረ። በዛሬ ሶስት ወር አራት ወር አካባቢ አይቲንክ ዲሴምበር ላይ ቤት መልቀቅ ነበረብኝ። ምክንያቱም ቲክቶክ ላይ እስከ ቤት ቁጥር ድረስ አድራሻ ፖስት አደረጉብኝ። ዛቻው እና ማስፈራሪያው ሪል ሆነ። ምክንያቱም የኖር የነበረው የጋራ መኖሪያ ቤት ኮንዶሚኒየም ውስጥ ነው። ያ ደግሞ ኬት ነው፣ ጥቃት ሊመጣ ትችለው። በጣም ከባድ ነው። ዴሽኔ ኢንፖስት ሲያደርጉ መውጣት ነበረብኝ። ቤተሰቦች የሚዜ ደግሞ ወደ ሌላ ቤት ይጃለው ማለት ነው። ቤተልሔም የዚህ አይነት የኢንተርኔት ላይ ጥቃት ብቸኛዋ ሰለባ አይደለችም። ሴንተር ፎር ኢንፎርሜሽን ሬዚሊየንስ የተሰኘ የሰብአዊ መብት ተሟጋች ተቋም በቅርቡ ይፋ ያደረገው ጥናት በኢትዮጵያ ያሉ ሴቶችና ልጃገረዶች በፌስቡክ፣ ቲክቶክ፣ ቴሌግራም እና ኤክስ አማካኝነት ከፍተኛ በሚባል ደረጃ ፆታዊ ጥቃቶች እንደሚደርስባቸው አስታውቋል። በጥናቱ ላይ የተሳተፉ አጥኚዎችም በኢንተርኔት አማካኝነት በሴቶች ላይ የሚደርስ ፆታዊ ጥቃት ኢትዮጵያ ውስጥ በከፍተኛ ሁኔታ ከመስፋፋቱ በተጨማሪ መደበኛ ልምድ የሚመስልበት ደረጃ ላይ ደርሷል ይላሉ። ከአጥኚዎቹ መካከል አንዷ የሆነችው የድርጅቱ ፕሮጀክት አስተባባሪ አዲያም ሰለሞን ከጥቃቶቹ መካከል የጥላቻ ንግግሮች፣ የበቀል ፖርኖግራፊ እና ትንኮሳዎች እንደሚገኙበት ታስረዳለች። በቴክኖሎጂ ድጋፍ የሚደርሱ ፆታን መሰረት ያደረጉ ጥቃቶች ስንል ኢንተርኔትን፣ ማህበራዊ ሚዲያዎችን በመጠቀም የሚደርሱ ጥቃቶች ናቸው። እነዚህ በጥላቻ ንግግር መልክ ሊሆኑ ይችላሉ፣ በዛቻም ሊሆኑ ይችላሉ፣ በሲምፕሊ በስድብም ሊሆኑ ይችላሉ። በሪሰርቹ ካየሹ አብዛኛው ሴቶች የሚደርሱባቸው የስድብ መልእክቶች፣ የዛቻዎች፣ የሪቨንጅ ፖርኖግራፊ የምንላቸው እንዴት ነው ሳይኮሎጂካል ትራውማ ማድረስ ሊያደርሳቸው የሚችሉ ጥቃቶች ናቸው። በበይነ መረብ በተለይ ደግሞ በማህበራዊ ትስስር ድረ ገጾች ሴቶች ላይ የሚሰነዘሩ የጥላቻ ንግግሮች ወንዶች ከሚያጋጥሟቸው የተለዩ እንደሆኑ እና በብዛትም እንደሚበልጡ መቀመጫውን በእንግሊዝ ያደረገው መንግስታዊ ያልሆነ ተቋም የመራው ጥናት ያመለክታል። ለምሳሌ ቴሌግራም በተሰኘው የመልእክት መለዋወጫ መድረክ ላይ የሚታዩት የጥላቻ ንግግሮች በጾታ ንጽጽር ሲደረግባቸው ዘጠና ስድስት ነጥብ ዘጠኝ በመቶ ሴቶች ላይ ያነጣጠሩ ሆነው እንደተገኙ ገልጿል። ሴቶችና ወንዶች በኢንተርኔት ሆነ በማህበራዊ ሚዲያ የሚደርሱባቸው ጥቃቶች ለየብቻ ናቸው። የሴቶች አስከፊ ደረጃ ደርሷል። በማህበራዊ ሚዲያ ከፍተኛውን የጥቃት ቁጥር ቢይዙትም ወንዶች ላይም ጥቃት ይደርሳል። ለውጡ ግን ሴቶች ላይ የሚደርሰው ጥቃት በአለባበሷ፣ በሴትነቷ በውጫዊ ውበቷ ነው እንጂ ፖስት ባደረገችው ይዘት ወይ ባጋራችው ሀሳብ አይደለም። የወንዶች ግን በተቃራኒው የሚደርስባቸው የጥላቻ ንግግሮች ባጋሩት ሀሳብ፣ በፖለቲካ አቋማቸው ነው እንጂ በውጫዊ ውበታቸው ላይ የተመሰረተ ጥቃት አይደለም የሚደርስባቸው። ዋናው መከፋፈያ ፖይንቱ እዚህ ጋር ነው። ጥናቱ በሶስት የኢትዮጵያ ቋንቋዎች ማለትም በአማርኛ፣ በአፋን ኦሮሞና በትግርኛ እንዲሁም በእንግሊዘኛ የተካሄደ ሲሆን በጥናቱ ቃለመጠይቅ ከተደረገላቸው ሴቶች መካከል 78 ከመቶ በላይ የሚሆኑት በኢንተርኔት ላይ ጥቃት ከደረሰባቸው በኋላ የፍርሃት ወይም የጭንቀት ስሜት እንደደረሰባቸው ተናግረዋል። በዚህም ምክንያት በርካታ ሴቶች ከኢንተርኔት ላይም ሆነ ከኢንተርኔት ውጪ ከሚደረጉ ህዝባዊ ግንኙነቶች በፍራቻ ምክንያት እየራቁ መሆናቸውን ጥናቱ ማመልከቱን አዲያም ታብራራለች። ብዙ ተጽዕኖዎችን አሉት። አንደኛ እንደዚህ ማህበራዊ ሚዲያ ላይ ወይም እየነበረብ ላይ ገብታ ሀሳቧን እንዳታጋራ ዝምታን እንድትመርጥ ያደርጋታል። ይህ ማህበራዊ ሚዲያ ላይ ብቻ ሳይሆን ዝምታን ደግሞ የምትመርጠው ትክክለኛ ህይወቷ ላይም የሚንጸባረቅ ችግር ነው የሚሆነው። ትክክለኛ ህይወቷ ላይ በትክክለኛ አለም ላይም ዝምታን እናስመርጣታለን። የሴቶችን ተሳትፎ የመገደብ ኢምፓክት አለው። ሲቀጥልም የቤተሰብ ህይወት ሊረብሽ ይችላል የግል ህይወት ሊረብሽ ይችላል። የስራ ህይወት ላይም ጫና ሊያሳድር ይችላል። ሴታ ሴት ፓወር የተሰኘ ፆታን መሰረት ያደረገ ጭቆና ለማስወገድ የሚደረግ እንቅስቃሴ ተባባሪ መስራችና የኢትዮጵያ የሴቶች ሰብአዊ መብት ተሟጋቾች ጥምረት ምክትል ፕሬዝዳንት የሆነችው ቤተልሔምም የዚህ ፍርሃትና ስጋት ተጠቂ ናት። ለዚህ ስጋቷ የህግ ከለላ ለማግኘትም ወደ ፖሊስ ጣቢያ ሄዳ ለማመልከት ሞክራ ታውቃለች። ያገኘችው ምላሽ ግን ተስፋ አስቆራጭ ነበር። መጀመሪያ የዛሬ ሶስት አመት አካባቢ አሲድ ምናምን ፍሬቶቹ በጣም ከፍተኛ ሲሆኑ ፖሊስ ጣቢያ ሄደን ነበረ እና እስክሪንሾቶቹን ስናይ ስቀው ነው የመለሱ። ምን እናርገው ምናምን ሶሻል ሚዲያ ላይ ታዲያ ምን ትሰሪያለሽ? እንደዚህ እንዳልመጣ ከፈለግ ሶሻል ሚዲያ ሽንታይ እና ወደ ሌላ ወደ ሌላ ነገር ሂጂ ምናምን ነው አይነት መልስ የሰጡን። ሰው ተስፋ እንደሌለው ገብቶን ተመልሰን ወደዛ ሄደን አናቀም። አዲያም፣ እንደምትለውም ጥቃቱን የከፋ የሚያደርገው ጥቃት አድራሾቹን በቀላሉ ማወቅ አለመቻሉ ነው። ከዚህም በላይ ደግሞ የሚያስቸግረው ሶሻል ሚዲያ ላይ የሚፈጠሩ ጥቃቶች ማን እንደፈጸማቸው ማወቅ አይቻልም። ደስ ባለን ስም መገብተን መጠቀም እንችላለን። ኢትዮጵያ ሆኜ ሌላ ሀገር እንዳለ አድርጌ ማውጣት ይችላለው። ለየት ያለ ነው በአይነቱ። ማን እንደሆነም ስለማይታወቅ፣ ሶሻል ሚዲያ ፕላትፎርሞች የራሳቸው የአካውንታቢሊቲ መካኒዝም መፍጠር አለባቸው። ቤተልሔም ሴቶች መብታቸውን በአግባቡ እንዲረዱና ሲጣሱ ደግሞ የመጠየቅ ብቃት እንዲያዳብሩ ለምታደርገው ትግል የማህበራዊ ትስስር መድረኮችን ቁልፍ የመገናኛና የመወያያ መድረክ አድርጋ አሁንም ትጠቀምበታለች። ከሌሎች የጥቃቱ ተጎጂ ሴቶች ጋር በመሆንም እኩልነት ወይም ሞት የሚል የማህበራዊ ሚዲያ ዘመቻ ያካሄዳሉ። ለዚህ ምክንያቷ ደግሞ የእሷ መሸነፍ የሌሎች በሚሊዮን የሚቆጠሩ ሴቶች መሸነፍ ስለሆነ ነው ትላለች። ነገር ግን እንደኔ አይነት ሰዎች እንደኔ ድምፃቸው በጣም ቮካል ናቸው፣ ኮንፊደንስ አላቸው፣ ተምረዋል፣ ሪሶርስ እና የሚያስፈልጋቸው ነገር ማድረግ ለሚፈልጉት ነገር አላቸው ብለሽ የምትተማመኝባቸው ሰዎች ራሱ ሲጠቁ ቤተሰቦቸው ሲጠቃ ስታይ አንቺ ራሱ ቺሊንግ ኢፌክት የሚለው ነገር አንቺ ጋር ይመጣና ወደዚህ ነገር እንዳትመጪ ያደርግሻል። እኔ ዝም ካልኩ እኔ ፈርቼ ጠጥ ካልኩ በዛውም ሽንፈትም ይሆናል። እኔም ላሰብኩት ዓላማ ጥግ እንዳይደርስ እንቅፋት ይሆናሉ፣ ለሙቭመንቴም እንቅፋት ይሆናሉ። ከሱ በላይ ግን በጣም ብዙ ሚሊዮን ሴቶች ኢንስፓየርዶ ነው ድምጻቸውን እንዳይጠቀሙ እኔም በማኮላሸት ውስጥ እነሱ ይኮላሻሉ የሚል እምነት ስላለኝ ምንም ቢሆን አናቆምም። በኮምፒውተር አማካኝነት የሚፈጸሙ ወንጀሎችን ለመከላከል እና በማህበራዊ ሚዲያ የሚሰራጩ ሐሰተኛ መረጃዎችን እና የጥላቻ ንግግሮችን ለመቆጣጠር የጸደቁ ሕጎች ቢኖሩም ሕጎቹ የውሱንነትና የተፈጻሚነት ችግር እንዳለባቸው ባለሙያዎቹ ይገልጻሉ። የሕግ ማሻሻያ ጥናቱ ሴቶችንና ልጃገረዶችን ማህበራዊ ሚዲያን ጨምሮ በበይነ መረብ አማካኝነት ከሚደርስባቸው ጥቃት ለመጠበቅ መወሰድ አለባቸው ሲል በምክረ ሐሳቡ ካስቀመጣቸው እርምጃዎች መካከል አንዱ ሲሆን አዲያም ሌሎች የተጠቀሱ መፍትሄዎችን ታብራራለች። ስልጠና መሰጠት ያለባቸው ኦርጋናይዜሽኖች ካሉ ፖሊስ ጣቢያም ሊሆን ይችላል፣ ለእነሱ መስጠት፣ ህግ ላይም ክፍተት ካለ እሷን ህግ ማሻሻያ ማቅረብ ሊሆን ይችላል። ከዛም ደግሞ የሴቶች የማህበራዊ ተሳትፎ ምን ያህል አስፈላጊ እንደሆነ፣ የሴት ልጅ ሚና ምን ያህል አስፈላጊ እንደሆነ አጉልቶ ማሳየት የሁላችንም ሁሉም ሳይመለከተው እና ይሄኛው ጉዳይ የሀገር ጉዳይ ነው የሴቶች ብቻ ጉዳይ ስላልሆነ ሁሉም የራሱን አስተዋጽኦ እንዲያደርግ ነው። ቤተልሔምም በተቻላት መጠን ራሷን ከጥቃት ለመጠበቅ የዲጂታል ደህንነት ስልጠናዎችን ወስዳለች። ቀጣዩ ዓላማዋ ደግሞ ሌሎች ሴቶችም በበይነ መረብ ስለሚደርሱ ጾታን መሰረት ያደረጉ ጥቃቶችና የጥላቻ ንግግሮች የተሻለ ግንዛቤ እንዲኖራቸውና ራሳቸውን እንዴት መጠበቅ እንደሚችሉ ስልጠና በመስጠት ደህንነቱ የተጠበቀ ማህበረሰብ መፍጠር ነው። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ Washington, D.C. በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የአዲሱ ትውልድ ድምጽ ጋቢና ቪኦኤን ነው። ከኛ ጋር ስለሆናችሁ እናመሰግናለን። ከልክ ያለፈን የመጠጥ ሱሰኝነት አሉታዊ ጎኖች በአስቂኝ አቀራረብ የቃኘ የካርቱን ስዕሎች አውደ ርዕይ ከሰሞኑ ለእይታ ክፍት ሆኗል። ቅምቀማ በሚል ርዕስ የተሰጠው ይሄ አውደ ርዕይ በሶስት ሰዓሊያን የተሰናዳ ሲሆን ከሰላሳ በላይ ስራዎች ቀርበውበታል። ጎብኚዎች ከአዝናኝ ስእሎቹ ባሻገር ማህበራዊ ቀውስ ለሚተዉት ወሳኝነት ትኩረት እንዲሰጡ ማስቻል የአውደ ርዕዩ አላማ መሆኑንም ሰአሊያኑ ለአሜሪካ ድምጽ ተናግረዋል። ሀብታሙ ስዩም ከሰአሊያኑ ጋር ተነጋግሯል። አዲስ አበባ ከተማ ላይ መናገሻውን ባደረገው አትሮኖስ የሥነ ጥበብ እልፍኝ ውስጥ ቀልብ ሳቢ ሥራዎችን ሲሰሩ የባጅ ወጣቶች አመት አልፎ አመት ሲተካ ለኢደር የማያቆዩት የጋራ ኪናዊ ድግስ አለባቸው። ከአስር ዓመታት በላይ የቆየው ይሄ ድግስ ማኅበረሰባዊ ትኩረት የሚሹ ጉዳዮች ሳቅና ፈገግታን በሚያላብሱ የካርቱን ስዕሎች ተዋዝተው የሚቀርቡበት አውደ ርዕይ ነው። በተለያየ ታይትሎች ላይ ነው ስንሰራ የነበርነው። ለምሳሌ በሴተኛ አዳሪ ዙሪያ ሊሆን ይችላል። በትራፊክ አደጋዎች ዙሪያ የሰራናቸው ነበሩ። በሽንት ቤት ዙሪያ፣ በተለያዩ ርዕሶች ላይ ፒክ ያደረግን፣ ካልተሳሳትኩ ለአስራ ሶስተኛ ዙር ነው ይህን የቅምቀማ የሚለውን ኤግዚቢሽን አዘጋጀ ነው የሰማችሁት። ሲራክ ልማን ነው። ከሃያ ዓመታት በላይ በስነ ጥበብ ባለሙያነትና በመምህርነት የቆየው ሲራክ ቅምቀማ በሚል በተሰየመው ልዩ አውደሪ ላይ የስዕል ሥራዎቻቸውን ካቀረቡ ሶስት ባለሙያዎች መካከል አንዱ ነው። የመጡ በምናቀርባቸው ኤግዚቢሽኖች በአስተማሪነታቸው በጣም እንግዲህ ትልቅ ፊድባክ የምናገኝ ሁልጊዜ ቢሆን ምክንያቱም የምናነሳቸው ርዕሶች ቀላል የሚባሉ አይደሉም፣ ፈገግታን የሚፈጥሩ ናቸው። እንደገናም ደግሞ በወጣቱ ዙሪያ በተለይ እንደ ቀልድም ተብሎ የሚነገሩ ነገሮችን የምርም የተፈጠሩ ነገሮችን ነው ወደ ኮሚክ አርት ቀይረ ነው የምንስራው። አውደርዩ ልክ ያለፈ መጠጥን ጦስ በካርቱን ስሎች ቃኝ ነው። ከበድ ላለው አውድ ፈገግታን የመጫር አቅም ያለውን የካርቱን ስዕል ጥበብ ለምን እንደመረጡ ሲራክስ ያስረዳ። ካርቱን አርት ያው እንደሚታወቀው የተለያየ አይነት ካርቱን አርት አለ። ግን እነዛ የተለያየ አይነት የካርቱን አርቶቹ በውስጣቸው ግን የሂውመር ወይንም ደግሞ ትንሽ ፈገግ የማስባል ነገሮች ካራክተሮች ይሰጣቸዋል። በነዛ ካራክተሮች ውስጥ ግን ትልቅ መልዕክት ይተላለፋል። እንደው የማሳቅ ትንሽ የማዝናናት አይነት ባህሪ ውስጣቸው እየተደረገ የማልቀስን ስሜት ራሱ በማሳቅ ባህሪ ውስጥ ነው ተላለፍ የሚጠበቅበት። ይሄ ከመጠጥ ጋር በተያያዘ አሁን ላይ እንግዲህ ወጣቱም እየሆነ ያለውን ነገር እናያለን። ትንሽ መስመር የሳተም ይመስላል። እኛም ያለፍንበት እውነታዎች አሉ እና እነሱ እነሱን እውነታዎች ትንሽ ፈገግ በሚያስደርግ የአሳሳል ዘይቤ በማድረግ ለማስተማር ነው። ማህበረሰቡን ወጣቱን ለማስተማር ነው። ቅምቅማ በተሰኘውና ጥምረት ለኢትዮጵያ በተሰኘው ተቋም በተደገፈው አውደሬ ላይ ስራዎቻቸውን ካቀረበ ወጣት ሳሊያ መካከል አንዱ ላይኩን ግርማ በበኩሉ የካርቱን ስዕሎች በተለይም የወጣቶችን ቀልብ በመሳብ ረገድ ያላቸውን አቅም ያነሳል። ቀለል ያለ ሊመስል ይችላል፣ ግን ከወጣት ከሆኑ ወይም ደግሞ ይሄ ከዚህ ከመጠጥ ጋር በተያያዘ ሀሳቦች ስናነሳ በቀላሉ ሀሳብን ከነዚህ ወጣቶች ጋር ለመረዳዳት እንዲመች ተብሎ የወጣ ርዕስ ነው። በዚህ ኤግዚቢሽን እንግዲህ ወደ ሰላሳ እና ሰላሳ ሁለት የሚሆኑ የካርቱን ስራዎች ቀርበዋል። ከዛ ውስጥ እንግዲህ ሶስት ሰዓሌዎች ነን። ከሶስቱ ሰዓሌ እኔ አስር አካባቢ ደርሶ ቢሰርቻለሁ። ከዓመታት ላላነሰ ጊዜ ብሩሽና ቀለምን እያገናኘ ውብ ስራዎችን ለእይታ ሲያቀርብ የቆየው ላይኩን የስነ ጥበብ ስራዎች ማህበረሰባዊ ንቃትን ለመፍጠር ያላቸውን አቅም ደጋግሞ ይናገራል። በአውደ ርዕዩ ላይ የተካተቱትን አይነት በቀላል ለተመልካች የሚገቡ ስራዎች ደግሞ ይበልጥኑ አይነ ከፋች ስለመሆናቸው ያወሳል። አርት ደግሞ ራሱን የቻለ ሚዲያ ነው። እንግዲህ ከጋዜጣው፣ ከቲያትሩ ወይም ደግሞ ከቴሌቪዥኑ ከምናገኛቸው ሚዲያዎች በተለየ ቀለምና መስመር ሀሳብን የመግለጽ አቅሙ ከፍተኛ ስለሆነ፣ ስነ ልቦናዊ ፋይዳውም ከፍተኛ ስለሆነ በዚህ ጥበብ ውስጥ እነዚህ ማህበራዊ የምንላቸውን እለት ከእለት የምናያቸውን ሰዎች የሚያደርጓቸውን ድርጊቶች ማስተላለፋችን ከአርት ሰዎች ጋር ካለው ግንኙነት ባለፈ ታሪካዊ የሆነ ባህላዊ የሆነ እሴቶችን ለሚቀጥለው ትውልድ የምናስተላልፍበት ትልቅ ፋይዳ ያለው ሚዲያ ነው ብዬ አስባለሁ አርት። ስለዚህ ይህንን ሀሳብ በዚህ ውስጥ በማስተላለፋችን ጥሩ ነገር ለሚመጣው ጀኔሬሽን የምናቆይ ይሆናል ብዬ አስባለሁ። ምክንያቱም እንደ ቀልድ አናየውም። ለአስራ አራተኛ ጊዜ በአኗል ካርቱን አርት ኤግዚቢሽን ማለት በኢትዮጵያ ውስጥ በእርግጠኝነት በሙሉ ልብ መናገር እችላለሁ። ምናልባት አላውቅም ሌሎች ተቋማቶች አዘጋጅተው ሊሆን ይችላል፣ ግን ይሄ ጥምረት ልዩት የሚያዘጋጀው ፕሮግራም አኗሊ ማህበራዊ እሴቶች ላይ፣ ማህበራዊ መስተጋብሮች ላይ እነዚህ የምናያቸውን ለትቀለት የሚሆኑ ክንዋኔዎችን የምንገልጽበት ትልቁ ማስተላለፊያ ካርቱን አርት ኤግዚቢሽን አኗል ኤግዚቢሽን የምንለው ይሄ ትልቅ እና ምናልባትም በኢትዮጵያ የመጀመሪያው ነው ብዬ የማስበው ኤግዚቢሽን ነው እና ትልቅ ፋይዳ አለው ብዬ ነው የማስበው። እንደ በዚህ አውደ ርዕይ ላይ የተሳተፉት ሲራኪልማ፣ በስርት ቱሉና ለይኩን ግርማ በግላቸው የራሳቸውን አሻራ የተዉትና አድናቂዎችን ያፈሩት ባለሙያዎቹ ለበርካታ ዓመታት በጋራ የመስራት ባህልን አዳብረዋል። በተምሳሌትነት ሊጠቀስ የሚችለው አብሮነት በዘርፉ ውስጥ ያላቸውን ስፍራ የበለጠ ለማሳደግ ተከታታይ ስራዎችን በጋራ ለመስራት የነበረውን ሚና ሲራኪልማ እንዲህ ገልጸዋል። አብሮ ለሀያ ዓመት በመዝለቅን የእኛ ስቱዲዮ ቀዳሚ የሚያደርገው ይመስለኛል። በጣም ብዙ ጥቅም አለው። በሀሳብ ትደጋገፋለ። የስራዎቻችንን ሀሳብ በማጠናከር ስህተትም ከታየ ስራችን ላይ ስህተቱን ነቅሶ በማውጣት በመነጋገር ኢቨን ዲስከሽን ራሱ የሀሳብ አይዲያ ዲስከሽን በማድረግ ራሱ እኔ ያልታየኝን ፐርስፔክቲቭ የስራዎችን ስህተት ሌላኛው ጓደኛ ያሳይኛል፣ ለይኩን ወይ ደግሞ አብሮ እየሰራ ያለው ብስራት ስህተቱን ያሳይኛል። በጣም ትልቅ መደጋገፍ ነገር አለው። በህይወቴ ውስጥ ትልቅ ተጽዕኖ ፈጥረዋል ከምላቸው ሰዎች ውስጥ እንግዲህ ልጠራቸው የምችለው ብስራትና ለይኩንን ነው። አብሮ እንድመስራት የሚያክል ነገር ምንም ነገር የለም። የቅምቀማ ውደር የአዘጋጅ ሰዓሊያን በቀጣይ ሌሎች ማህበረሰባዊ ፋይዳ ያላቸውን ስራዎች ለይታ ለማቅረብ እቅድ እንዳላቸው ነግረውኛል። ታዲያ ሥራዎቻቸው ለህዝብ መቅረባቸው ይቀጥል ዘንድ የዓላማ ተጋሪዎች ድጋፍ ሊነጥፍ እንደማይገባ አጽንኦት ሰጥተዋል። ሰዓሊ ላይኩን ግርማ በድጋሚ አሁን ይሄ ጥምረት ለህይወት ኢትዮጵያ ቢባል ኤንጂኦ እነዚህ ማህበራዊ ጉዳዮችን እለት ከእለት መነሳት አለበት ብሎ ሁሌ ብዙ ሀሳቦች ናቸው። ምናልባት ቅምቀማ የመጀመሪያው ይሁን እንጂ በጣም ብዙ ሀሳቦች ላይ፣ በጣም ትልቅ ገዢ የሆኑ ሀሳቦች ላይ ይህን ኤግዚቢሽን ጊዜ አሳይተናል። ግን አሁን በዚህ አይነት በአንድ ተቋም እነዚህ ሀሳቦች ተገልጸው ይሄዳሉ ሳይሆን በእኛ ብቻ ባይሆንም በብዙ ኢትዮጵያን ሰዓሊዎች እንዲሁም በካርቱን አርት ላይ በተለያየ ሚዲያም ን ፔይንቲንጉም፣ በስክላፕቸሩም፣ በሌላውም እነዚህ ሀሳቦች ተጠናክረው እየተነገሩ ማለፍ አለባቸው ብዬ አስባለሁ እና ይህንንም ደግሞ ከወዲሁ የተለያዩ ተቋማቶች ቢያግዙና ቢረዱ ይህንን ነገር ሞር ሀሳብን እንደ ሀገር ምን አንጸባርቅበት። የተለያየ ኢትዮጵያ፣ የተለያየ አይነት ባህል፣ የተለያየ አይነት ኔሽን ያላት ሀገር ነች እና ብዙ ሀሳቦችን የምናወራበት ትልቅ መድረክ ነው እና ቢታገዝና ቢደገፍ ጥሩ ነው። ከመንግስትም ከተለያዩ የግል ተቋማትም ቢደገፍ ጥሩ ነው ብዬ አስባለሁ። ባረቄ ጠርሙስ ጥርሶ የረገፈ ጠጪ፣ ከሐኪሙ ጋር መግባባት ያቃተው የውስኪ ምርኮኛ፣ ኃላፊነቱን የረሳ የአገር ዘብ፣ የዘንድሮውን ቅምቅማ ወደር የታደሙት አይን ላይ ደጋግመው የሚከሰቱ ምስሎች ሊሆኑ ይችላሉ። ከአስቂኝ ስዕሎቹ ባሻገር ግን ልክ የሌለው መጠጥ አንገት የሚያስደፋ መዘዝ እንዳለው ሰዓሊያኑ እንዴት ዘነጋ እንደማይሹ ከቆይታችን ተረድቻለሁ። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። የጋቢና ቪ መሰናደው ይቀጥላል። በአዲስ አበባ በዘጠኝ ወራት ብቻ አስራ ሶስት ሰዎች በግንባታ ወቅት በተከሰተ አደጋ መሞታቸውን የከተማዋ እሳትና የአደጋ ስራ አመራር ኮሚሽን ለአሜሪካ ድምፅ አስታውቋል። የኮሚሽኑ የሕዝብ ግንኙነት ባለሙያ አቶ ንጋቱ ማሞ ይህ አሃዝ ተቋማቸው ለእርዳታ ተጠርቶ በሄደባቸው ጊዜያቶች የተመዘገበ መሆኑን አስታውቋል። ምስል አደጋም በከተማዋ እየጨመረ መምጣቱንም አመላክቷል። የአሜሪካ ድምጽ ያነጋገራቸው ስትራክቸራል መሐንዲስ እና የስራ ላይ ደህንነት ባለሙያዋ ቤዛ በቀለ የግንባታ ተቋራጮች የስራ ላይ ደህንነት መከላከያን እንደ ተጨማሪ ወጪ ማየት እና ትኩረት ያለመስጠት ችግር ለአደጋው መባባስ ምክንያት መሆኑንም ያስረዳሉ። አስማሙ አየነው አጭር ዘገባ አሰናዷል። በአዲስ አበባ በግንባታ ወቅት በሚከሰት አደጋ ሕይወታቸውን የሚያጡ ዜጎች ቁጥር እየጨመረ መሆኑን የከተማዋ እሳትና ድንገተኛ አደጋ ስራ አምራር ኮሚሽን ይገልጻል። ባንዶር ውስጥ ከግንባታ ጋር በተያያዘ ስምንት ሰዎችም ሕይወታቸውን አጥተዋል። የኮሚሽኑ የዝጉኝት ባለሙያ አቶ ንጋቱ ማሞ በከተማዋ በግንባታ ወቅት የሚደርሱ አደጋዎች እየጨመረ ስለመምጣቱ ይናገራሉ። የኮንስትራክሽን የስራ ላይ አደጋዎች እየተደጋገሙ ነው። በአስራ ሶስት ሰው ገደማ ህይወታቸውን አጥተዋል። በኮንስትራክሽን የስራ ላይ አደጋ አንደኛው አዲስ ከተማ ወረዳ ስተባት ሲጠሩ መስጊድ አካባቢ በመኖሪያ ቤታቸው እንደተኙ ያጋጠመ ሰባት ሰዎች ሕይወታቸው ያለፉበት እናነሳለን። ሌሎቹ በተለያየ ጊዜ ያጋጠሙ ናቸው። እንግዲህ ሁሉም የግንባታ ስራዎች ከአደጋ ያጋጠመባቸው ቀደም ብዬ የጠቀስኩት ሁሉ በግለሰቦች እየተገነባ ያሉ ሕንፃዎች እና መኖሪያ ቤቶች ላይ ያጋጠመ ነው። እንግዲህ ችግሩ የተደጋገመ ነው። በእርግጥ በኮንስትራክሽን ስራ ላይ በግንባታ ስራ ላይ የአደጋ ደህንነት መስፈርትን ጠብቆ ካለመስራት አንጻር ስህተቶችና መዘናጋቶች አሉ። በዚህ ምክንያት በሰው ላይ ጉዳት የደረሰ ነው። በትላንትና ዕለት ግንቦት 15 2016 ዓ ም በቦሌ ክፍለ ከተማ ወረዳ ሰባት የረር እየተባለ በሚጠሩ አካባቢ ህንፃ ለመገንባት የመሠረት ሥራ ላይ በነበሩ ሠራተኞች ላይ በደረሰ የአፈር ናዳ የ28 ዓመት ወጣት ሕይወት ማለፉንም ኮሚሽኑ ለአሜሪካ ድምፅ አስታውቋል። የአሜሪካ ድምፅ ያናገራቸው ስትራክቸራል መሐንዲስና የሥራ ላይ ደህንነት ባለሙያ የሆኑት ቤዛ በቀለም የግንባታ ተቋራጮች የሥራ ላይ ደህንነት መከላከያን እንደ ተጨማሪ ወጪ የማየትና ትኩረት ያለመስጠት ችግር ለአደጋው መባባስ ምክንያት መሆኑን ይናገራሉ። ኮንትራክተሮቹ ግንባታ ስራ የሚገቡበት ዋጋ የደህንነትን ጉዳይ ያማከል አይደለም። ስራውን ሰርቶ ትርፍ ለማግኘት ብቻ ነው የሚገባው። ሲሰራ ጥራትን ጠብቆ አደጋን ሳይፈጥር መስራት ቀዳሚ ታርጌታቸው አይሆኑም። ብዙ ጊዜና በሱ ምክንያት ኮንትራክተሮቹ ጋር ስለ ደህንነት ስራዎች በደንብ አይሰሩም። በከለያ ህጉ አለ። እኛ ሀገር የህጉ ችግር የለም። ሁሉም ሰው እንደሚለው ነው ህጎች አሉ። የህንፃ አዋጁ ላይ የሚያስገድድ ህግ አለ። የአሰሪና ሰራተኛ ህጉ ላይም እንደዚሁ አስገዳጅ ህግ አለ። ያንን ህግ መተግበር ይቻላል። እንደገና ዓለም አቀፍ የሆኑ ህጎችንም እኛ ስምምነት አድርጋለች ኢትዮጵያ እንደ ሀገር። ስለዚህ የህግ ክፍተቱ ብቻ ሳይሆን እንደው ኃላፊነቱን ወስዶ ኮንትራክተሩ ስራውን አይሰራውም። ይሄ የደህንነትን ስራ ህንፃውን ከልሎ ለሰራተኞቹ የሚያስፈልገው የደህንነት መጠበቂያ መሳሪያዎችን አቅርቦ አይሰራም። በዛ ምክንያት አደጋዎች በየጊዜው ይመጣሉ። እንደገና ደግሞ አማካሪ ድርጅቶች ጋር ደግሞ ስንሄድ ከመንግስት ቀጥሎ አማካሪ ድርጅቶች ኃላፊነት አለባቸው። ጥራትን ስናስጠብቅ ደህንነትንም ጎን ለጎን እንደ አማካሪ ድርጅት መሰራት ሲኖርበት አልተሰራም። ስለዚህ ኮንትራክተሩንም የሚያስገድደው ነገር የለም ማለት ነው። በቂ ቁጥጥርና ግ ማስከበር አለመኖር ሌላው ምክንያት ስለመሆኑ የሚናገሩት ባለሙያዋ ሰራተኞችም የደህንነት መከላከያ ማድረግን በተመለከተ ያላቸው ግንዛቤ አነስተኛ መሆኑንም ይገልጻሉ። ሰራተኞቹ የምንሰጣቸውን የደህንነት መጠበቂያ መሳሪያ መጠቀም አይፈልም። ያ ማለት ምች አይመቸንም፣ ሙቀት ይፈጥርብናል፣ የተለያዩ ምክንያቶችን ያወጣል። በዛ ምክንያት እነሱ አይጠቀሙልንም። ስለዚህ እንደ አጠቃላይ ስንወስደው ስለ ደህንነት የግንዛቤ ችግር አለ። እያንዳንዱ ፕሮፌሽናል የሆነ ሰው ደህንነትን ትኩረት ሰጥቶ ማለት ይሄ የሰው ህይወት እያጠፋን የምንሰራው መንገድ የምንሰራው ግንባታ ምንም ጥቅም የለውም ለሰው የምንሰራው እስከሆነ ድረስ ስለዚህ እንዳጠቃላይ ሁላችንም ኃላፊነት ወስደን ልንሰራበት የሚገባ ነገር ነው ብዬ ነው የማስበው። የኢትዮጵያ የህንፃ አዋጅ ቁጥር ስድስት ሃያ አራት ሁለት ዘጠኝ ማንኛውም ግንባታ በግንባታው አካባቢ የሚንቀሳቀሱ ሰዎችን፣ የግንባታው ሰራተኞችን፣ የሌሎች ግንባታዎችን ደህንነት በማያሰጋ መንገድ ዲዛይን መደረግና መገንባት እንዳለበት ይደነግጋል። የአዲስ አበባ እሳትና የአደጋ ስጋት ስራ አመራር ኮሚሽን ህዝብ ግንኙነት ባለሙያ አቶ ንጋቱ ማሙ ህጉን ለመተግበር የሚያስችል ቁጥጥር ካልተደረገና ሁሉም የሚመለከታቸው አካላት ለጉዳዩ ትኩረት ሰጥተው ካልሰሩ ችግሩ ተባብሶ ሊቀጥል እንደሚችል ስጋታቸውን ይገልጻሉ። እንግዲህ ከተማችን ውስጥ በርካታ የኮንስትራክሽን የግንባታ ስራዎች እየተከናወኑ ነው። በዚህ ሂደት ሊያጋጥሙ የሚችሉ አደጋዎችን አስቀድሞ በመገመት የአደጋ ደህንነት መስፈርቶችን ጠብቆ መስራት ያስፈልጋል። በዚህ ረገድ እንግዲህ አስተሬዎች፣ ኮንትራክተሮች፣ የዘርፉ ባለሙያዎች ትልቅ ኃላፊነት አለባቸው። በሌላ በኩል የግንባታ ፈቃድ የሚሰጠው አካል ፈቃድ ከሰጠም በኋላ ግንባታው እንዴት እየሄደ ያለው ከአደጋ መስፈርት አንጻር የአደጋ ደህንነት መስፈርትን ጠብቀው እየሰሩ ነው ወይ የሚለው ቁጥጥር ማድረግ እና ክፍተቶች ካሉም ፈቃድ እስከ መከልከል ወይም ደግሞ ፈቃድ እስከ ማገድ ድረስ የዘለቁ እርምጃዎች ያስፈልጋሉ። ይህ በጥብቅ ቁጥጥር ካልተሰራ ችግሩ እየሰፋ ሊመጣ የሚችልበት ሂደት ስላለ በዚህ ረገድ አሰሪዎች፣ ኮንትራክተሮች እና ግንባታ ፈቃድ አካሎች ትኩረት እንዲሰጡት በዚሁ አጋጣሚ ለማሳሰብ እንወዳለን። የስራ ላይ ደህንነት ባለሙያ የሆኑት ቤዛ በቀለ እንደሚሉት ደግሞ በሀገር አቀፍ ደረጃ ለግንባታ ስራዎች ደህንነት የሚሰጠው ዝቅተኛ ትኩረት አሁን ላይ ከውጭ በሚመጡ ተቋራጮች ላይም ጭምር መስተዋል መጀመሩ ይናገራሉ። ችግሩን ለመፍታትም መንግስትን ጨምሮ በግንባታው ውስጥ የሚሳተፉ አካላት ለጉዳዩ ትኩረት በመስጠት ህግንና ሙያዊ ኃላፊነትን አክብረው የሚሰሩበትን ሁኔታ መፍጠር እንደሚገባ ይመክራሉ። መንግስት ለሚሰሩ ለየትኛውም ግንባታዎች የተሰራ ቅድመ ጥንቃቄ ማየት ማለት ተቆጣጣሪ አለ የግንባታ ፈቃድና ቁጥጥር የምንላቸው ግንባታዎችን መቆጣጠር አለባቸው። የሀገሪቱ የወጡትን ህጎች አሁንም ህግ እያወጡ ነው። ግን እስካሁን ያለውንም ህግ እንዲጠበቅ መንግስት የበኩሉን ድርሻ መውጣት አለበት። ኮንሰልታንቶችን ፕሮጀክቶችን እንደማስተዳደራቸው ይህንንም መቆጣጠር አለባቸው። የደህንነት ጉዳዮችን መቆጣጠር አለባቸው። ኮንትራክተሩ ደግሞ እራሱንም ትርፋማ ስለሚያደርገው ጥሩ የካምፓኒ ፕሮፋይል ወይ ደግሞ ድርጅቱን በደንብ የሚያሳውቅ ስለሚሆን የደህንነትን ነገር ላይ ትኩረቱን ሰጥቶ መስራት አለበት። በተጨማሪ እዚህ ላይ መጨመር የምፈልገው ሁሉም ዜጎች ደግሞ ኮንስትራክሽን ሴክተሩ እንዳለ ለአደጋ ተጋላጭነቱ ከፍተኛ ስለሆነ እያንዳንዱ ግለሰብ ለራሱ ጥንቃቄ መውሰድ አለ 2009 ዓ.ም በወጣው የሕንፃ አዋጅ በግንባታው ወቅት በቸልተኝነት ደህንነትን መጠበቅ ባልቻሉ አካላት ላይ እስከ አምስት ዓመት የሚደርስ እስር ሊያስቀጣ እንደሚችል ይደነግጋል። የአሜሪካ ድምፅም ቁጥጥር የማድረግ ስልጣን የሰጣቸው የኢትዮጵያ ኮንስትራክሽን ባለስልጣንና የአዲስ አበባ የግንባታ ቁጥጥር ባለስልጣን ኃላፊዎችን ስለ ጉዳዩ ለማናገር ያደረገው ጥረት ስልክ ባለማንሳታቸው ሳይሳካ ቀርቷል። የአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። ሰባት ሶስት ስለሆናችሁ አብዝተን እናመሰግናለን። የእሁድ ምሽት መሰናዷችን እዚ ላይ ተጠናቋል። በነገው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። አስተያየት ወይም ጥያቄ ቢኖራችሁ በፌስቡክ ገጻችን በያምሃርክ ላይ ለጋቢና ቪ እያላችሁ አድርሱን። የደንገረመው መሰናዶውን በመምራት ኤልያስ አስማሪ፣ በቀነበሩ ጽዮን ግርማ፣ በአርቶቶ ከመላይ አሜሪካ ድምፅ ባለሙያዎችን አዘጋቢዎች ጋር በመሆን እዚ ላይ እንሰናበታለን። ሰላም ጤና ስጥልን። መልካም የእሁድ ምሽት።